የአፍሪካ ሀገሮች መላዋና ህጉሪቱን በብርቱ ሊጎዳ ከሚችል ዳግም ሌላ ዙር የኮቪድ-19 ስርጭት ለመከላከል በሚያደርጉት ዘመቻ በንቃት እንዲከታተሉ የዓለም የጤና ድርጅት አሳሰበ። ሊሳ ሽላይን ለአሜሪካ ድምፅ ከጄኔቫ ያጠናቀረችውን ዘገባ አሉላ ከበደ ያቀርበዋል። በአፍሪካ እስካሁን ቁጥሩ ከ4.5 ሚሊዮን በላይ የሚሆን ሰው ለኮቪድ-19 መጋለጡን እንዲሁም ከ120 ሺህ በላይ ሰው በዚሁ ወረርሽኝ ሳቢያ ለህልፈት መዳረጉን አገሮቹ ይፋ ያደረጓቸው መረጃዎች አመለክታሉ። የዓለም ጤና ድርጅት የአፍሪካ ፕሮግራሞች ዲሬክተር ማትሺዲሶ ሞዬቲ እንዳስረዱት ለብዙዎች ህይወት መጥፋት ምክንያት የሆነው ቫይረስ በአህጉሪቱ በአጠቃላይ ደረጃ ሲታይ በጥድፊያ የመዛመቱ አዝማሚያ ዝግ ማለት መቀጠሉን የቅርብ ጊዜያት ተዋዞች ይጠቁማሉ። መልካም የሚመስለውን ዜና አበረታችነት ቢቀበሉም ታዲያ በ አስራ ሶስት አገሮች ውስጥ ግን የወረርሽኙ ስርጭት እየጨመረ መምጣቱን በመጥቀስ ሞየቲ አስጠንቅቀዋል። We cannot be lulled into a false sense of security as the continent's case count በአህጉሪቱ የሚታየው የኮቪድ-19 ተጋላጮች ቁጥር በአንጻራዊ ሁኔታ የተረጋጋ መስሎ በመታየቱ ብቻ ኋላ ላይ ዘልቅ የሚችል ከንቱ የደህንነት ስሜትን ልናሳድር አይገባም። በህንድ የታየውን የመሰለ ሁለተኛ ዙር የኮቪድ-19 ማዕበል ያስከተለው ውድመትና የሟቾች ቁጥር እንዲሁም በሌሎች የዓለም አካባቢዎች የሚታየው የስርጭቱ መጨመር ወረርሽኙ በአፍሪካም ዳግም ሊያንሰራራ የመቻሉ ብርቱ አደጋ አመላካቾች ናቸው። ወረርሽኙን የጥድፊያ መዛመት የሚያቀጣጥሉት አደገኛ ሁኔታዎች እዚህ አፍሪካ ውስጥም አሉ። በሌላ በኩል አገሮች ቀደም ሲል ይከተሏቸው የነበሩ የመከላከያ እርምጃዎችን እያላሉ መሆናቸውን የተናገሩት ሞይቲ ወረርሽኙን በብዛት በማሰራጨት የሚታወቁ ሰዎች በብዛት የሚሰባሰቡባቸው እንቅስቃሴዎችና የህዝብ ንቅናቄዎች በጣም እየጨመሩ መሆናቸውንም አመልክተዋል። ሞየት ያክለውም ገሚስ ያህሉ የቫይረሱን በከፍተኛ ደረጃ መዛመት የሚያስከትሉ የኮቪድ-19 ማዕበሎች የሚቀሰቅሱባቸው አዝማሚያዎች እንደሚገጥሟቸው የተተነበየበትን ጨምሮ የዓለም ጤና ድርጅት በ46 የአፍሪካ አገሮች ያደረገውን ግምገማም አስታውሰዋል። የአፍሪካ አገሮች በህንድ እየሆነ ካለው አሳዛኝ ሁኔታ ትምህርት መቅሰምና ብርቱ ጥንቃቄም ማድረግ አለባቸው ባይ ናቸው። ቁጥራቸው የበዛ ሃይማኖታዊ ስብሰባዎችና አዳዲስ ራሳቸውን የቀየሩ የቫይረሱ ዝርያዎች በስፋት መሰራጨት በመላዋ ህንድ ለተዘገበው ከፍተኛ ቁጥር ያለው ሕዝብ ለኮቪድ-19 መጋለጥና ህልፈት ምክንያት መሆኑንም ሞይቲ አጽንዖት ሰጥተው አብራርተዋል።